ኢትዮጵያ በዓለም ለየት ከሚያደርጓት ነገሮች አንዱ የቀን አቆጣጠሯ ነው። በራሷ የቀን አቆጣጠር መሰረት 13 ወር አላት። ለዛውም ነው የ13 ወር ጸጋ ያላት እየተባለች የምትታወቀው። ታዲያ የ13ኛዋ ወር ጳጉሜ ጉዳይ ግን በተለይ በመንግስትና በግል ተቀጣሪዎች ያለ ደሞዝ የሚሰሩባት መሆኑ ትንሽ ሳያሳስባቸው አልቀረም። አቶ ዮናስ ወልደ ገብርኤል የአዲስ አበባ ከተማ ኗሪ ናቸው። ግን የሚገርመኝ ሁሌ አስራ ሶስት ወር ካለ ደሞወዝ የምንቀበለው ግን የአስራ ሁለት ወር ነው። አንድ ዋን ወሩ መንግስት እውቅና ከሰጣት አስራ ሶስተኛ ወራለች ከተባለች አንዳንዴ ስድስት ትሆናለች አምስትም ትሆናለች። ቀላል አደለም አምስትና ስድስት ቀን እና ለዚህ ለምንድነው መንግስት ደሞወዝ የማይከፍለን ነው? መንግስት ቢያስብበት ጥሩ ይመስለኛል። መምህር ጎይቶም መስፍን መቐለ በሚገኝ አንድ የግል ዩኒቨርሲቲ ኮሌጅ የተማሪዎች ዲን ናቸው። ጳጉሜን ከገጠመኛቸው ጋር አያይዘው እንዲህ አጫውተውናል። አብዛኛው ጊዜ ተከራይ እንግዲህ አቺ አምስት ቀን ቀመጥና መስከረም ሲገባ ያው ከራዩ ሰላሳ ቀን ደርሷል በሚል አምጣ ይለዋል። ያ ደግሞ እኛ ኮ የጳጉሜ አንከፈልም በሚል ጭቅጭቅ አለ። አቶ አብርሃም ጌታነህ የሐዋሳ ነዋሪ ናቸው። በተለያዩ የመንግስት መስሪያ ቤቶች ላለፉት ሰባት ዓመታት አገልግለዋል። እሳቸው ስለ ጳጉሜ እንዲህ ያወጉናል። ከዚህ በፊት ባለማወቅ ያለ ደሞዝ ስንሰራ ነበረ። አሁን ግን እኔ ክፍያም ከሚባል ምንም ችግር የለውም ለሀገር መስራትና የኢትዮጵያ ሕዝብ ለሀገሩ የአምስት ቀን የነጻ አገልግሎት እየሰጠ መሆኑ እውቅና ቢሰጠው የተሻለም ነው ብዬ አስባለሁ። በድሬዳዋ ብዙሀን መገናኛ የስፖርት ዘጋቢ የሆነው ነጋሽ ጸጋዬ ስለ ጳጉሜንና የመንግስት ሰራተኞች እንዲህ ያጫውተናል። ጳጉሜ በተለይም ለመንግስት ሰራተኛ፣ በተለይ እንደ አበሻ አቆጣጠር ደሞዝ ለሚበላው ሰራተኛ ጥሩ አይደለም። ያው እኛ የእኛ ናት ብለን ስለወሰንና ምንም አይደለም ስላል ነው እንጂ ይሄ እንደ ትልቅ ስጦታ ስንቆጥር ያንን እዚች ጋ ደግሞ ስታስባል በጣም ከባድ ነው። በተለይ አሁን ከኑሮ ውድነቱ ጋር አንፃር ስታይ አንዳንድ ቦታ ላይ ከቤት ኪራይ ላይ መጨመር ጀምሯል። ጳጉሜ ያለ ማለት ጀምሯል እና ልክ ወደ ሐምሌ አካባቢ ስትከራይ እስከ ነሐሴ ሰላሳ ይሉሃል ወይም አንተ እስከ ጥቅምት ሰላሳ ልክ ፈልካል ቃይ እስከ ነሐሴ ሰላሳ ለምን ቢባል አምስቷን ቀን ለብቻ ለማስከፈል የሚፈለግበት ሁኔታ አለ። ነገ የሚጀምረው አስራ ሦስተኛው ወር ጳጉሜ የምግብና መጠጥ ወጪ፣ የቤት ኪራይ እና ሌሎችም ወጪዎች ቢኖራትም የመንግስትም ሆነ የግል ተቀጣሪዎች ግን የዚችን ትንሽ የወር ደሞዝ ክፈሉን ማለት አስበውበት እንደማያውቁ አጫውተውናል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።